በብሔራዊ አደጋ ስጋት ስራ አመራር ኮሚሽን አስተባባሪነት የፌዴራል ሚኒስቴር መስሪያ ቤቶች፣ የየክፍል ሀገሮቹ የተለያዩ ዘርፎች፣ የተባበሩት መንግስታት ድርጅቶች፣ የሁለትዮሽ ስምምነት ያላቸው እንዲሁም መንግስታዊ ያልሆኑ ድርጅቶች በተደረጉ ጥናቶች በምግብ ዋስትናው አኳያ ለቀጣዩ የስድስት ወራት ጊዜ 8 ሚሊዮን 300 ሺህ ህዝብ ድጋፍ እንደሚያስፈልገው አመለከቱ። የብሔራዊ አደጋ ስጋት ስራ አመራር ኮሚሽነር አቶ ምትኩ ካሳ ይዘረዝሩታል። ከ83 ሚሊዮን ውስጥ 28 ሚሊዮን በግጭት ምክንያት የተፈናቀሉ ናቸው። ከነዚህ ከ28 ሚሊዮን መካከል 1 ሚሊዮን 20 ሺ ተመልሶ ተመልሰዋል። ወደ ቀድሞ ቀያቸው ቢመለሱም ግን ለጊዜው በቂ ምርት ስለሌላቸው፣ በቂ ገቢ ስለሌላቸው ለቀጣይ ስድስት ወር ይረዳሉ። የራሳቸውን ገቢ እስከሚያገኙ ወይም የራሳቸውን ምርት እስከሚያገኙ ድረስ ያ ስላለ 28 ሚሊዮን በመጥላ ጣቢያም ያሉትን በዘመድ አካል ተጠግታሉትንም የተመልሱትንም ጭምር ያካተተ ነው። ከ83 ውስጥ ቀሪው 2328 ሲቀነስ ያለው እንደምታውቁት የመኸር ዝናብ በአንዳንድ አካባቢዎች ኪስ በሆኑ ቦታዎች ላይ ቀድሞ ነው የወጣው። ቀድሞ በመውጣቱ ምክንያት ሰብል ምርት ያልሰጠበት ሁኔታ አለ። የጎርፍ አደጋዎች የተከሰቱባቸው አካባቢዎች አሉ። ከዛ ባሻገር ደግሞ በተለይ በአርብቶ አደር አካባቢ ለተከታታይ ሶስት ዓመት ነው ድርቅ ያለው። ድሮ እንደምታውቁት በኢትዮጵያ ታሪክ አንድ ጊዜ ድርቅ ካለ መሀል ላይ አራት አምስት ዓመት የዝናብ ወቅት ስለሚኖር የእንስሳት ሀብቶ ያገግማል እግጦሽና ከጋር ተያይዞ በአሁኑ ሰዓት ግን ከዓመት ዓመት ነው ድርቁ ከሊኖ ጋር ተያይዞ ከላኒና ኢትዮጵያ ፖል ከመንደው ጋር ተያይዞ ከዓመት ዓመት ስለሆነ እነዚህ ሰዎች ወደ ራሳቸውን ገቢ ማፍራት የሚችሉበት ምርት ማፍራት የሚችሉበት ካልደረሱ እነዚህን የሚያካትተ ነው። ለዚያ ስላለ የተፈናቃይ በድርቅ ምክንያት በጎርፍ ምክንያትና በተለያዩ የተፈጥሮ አደጋዎች ምክንያት የራሳቸውን ምግብ ማቅረብ ወይ መሸፈን የማይችሉ ዜጎቻችን ናቸው እዚህ ውስጥ ያሉት። ከለጋሽ ድርጅቶች ተመሳሳይ የቀረቡ ጥያቄዎች በሀገሪቱ ስላለው የጸጥታ ጉዳይ እርዳታውን ለማዳረስ ችግር የለውም የሚሉ ነበሩ። በዚህ ላይ ያብራሩልኝ ብያቸው አቶ ምትኩ ያስረዱት ያው ይሰራን ያለው ሰላም ሚኒስቴር በዋናነት ሰላምና መረጋጋት ማስፈን ነው። ቁልፍ ስራው ያ ስለሆነ ከፖሊስ መዋቅሩ ጋር ከመከላከያ መዋቅር ጋር በመሆን ከአካባቢ ጸጥታ አካላት ጋር በመሆን እየሰራን ያለው ስለዚህ መሻሻሎች ደግሞ እየመጡ ነው ያሉት። ብዙ ቦታ ላይ በዚህ ነው የምንሄደው። ብዙውን ጊዜ ለጋሾች ለእርዳታ እጅ መዘርጋቱ የተሰላቹበትን ሲገልጹ አነጋገርኳቸው የተባበሩት መንግስታት የሰብአዊ ተደራሽ የኦቻ ተጠሪ ለሆኑት አሚስ ቹማ ነው። ለጋሽ ድርጅቶች በዓለም ውስጥ ባሉት ችግሮች የተነሳ ጫና አለባቸው። ሶሪያን ብታዩ፣ የመነን ብታዩ ሁሉም በተደጋጋሚ እጅ የሚያዩ ናቸው መሰላቸት ሳይሆን አብዛኛዎቹ ጫና ነው የሚደራረብባቸው። ኢትዮጵያን ስንወስድ በመጨረሻዎቹ በሶስት ዓመታት ጊዜ ውስጥ ወደ አንድ ቢሊዮን ዶላር ያህል እርዳታ ነው የተቸረው። መቶ በመቶ ድጋፍ ተደርጓል ባይባልም ሰማንያ በመቶ ያህሉ ይሆናል። ይህ ጥሩ ነው። ሙሉ በሙሉም ባይሰበሰብ ወደ ሰማንያ በመቶ ያህሉ ተሸፈነ ማለት ጥሩ አካሄድ ነው አሁን ባለው ሁናቴ ሰባ በመቶ እንኳን ቢሆን በጣም ጥሩ የሚባል ሆኗል። ጌታቸው ተድላ ኃይለ ጊዮርጊስ ለዲ ደብሊዩ ዘገባ ከአዲስ አበባ።